በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና በግጭቱም ሂደት ሆነ በአጠቃላይ የሀገሪቱን ቀጣይ አቅጣጫ ለመዳሰስ የሚጥር ውይይት ነው። በኢትዮጵያ ሰላምና መረጋጋት እንዲመጣ የግጭቶቹ መንስኤዎች፣ ቀጣይ ፈተናዎች እና ዘላቂ መፍትሔዎች ለማመላከት ጭምር የታለመም ነው። ተወያዮቹ አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። ዛሬ አዲስ አበባን ያሉት አሉላ ከበደ ነው ውይይቱን የመራው። የመጀመሪያውን ክፍል ይዞ ቀርበዋል። አቶ ማዳሙ አቶ ብርሃነ መዋ ክብሮቼ ለጊዜያቸው አመሰግናለሁ። የምንነጋገረው የኢትዮጵያን ወቅታዊ ሁኔታም ዘለቄታውንም የሚመለከቱ ርዕሰ ጉዳዮች ላይ ነው። የኢትዮጵያ መንግስት ሕግ ማስከበር በሚል የሚገልጸው ወታደራዊ ዘመቻ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። የኢትዮጵያ መከላከያ ኃይል መቀሌንና አብዛኛውን የትግራይ ክልል ቢቆጣጠርም የህወሓት መሪዎች መቀሌን ለቀው ወደ ሌላ አካባቢ ቢሄዱም ከመቀሌ ላይ በስተሰሜን ስልሳ ኪሎ ሜትሮች ርቀት ላይ በሁለት አካባቢዎች ውጊያው ቀጥሏል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለብሉምበርግ ተናግረዋል። እስኪ በቅድሚያ ሁኔታዎች ያሉበትን ይዞታ ብንመለከት፣ የኢትዮጵያ መንግስት ውጊያው ማብቃቱን ከገለጸ በኋላ ምንድን ነው ሁኔታ ሁኔታ እና ስከጥቃቸው ድረስ በዚህ ደረጃ ነው ማለት እንችላለን። ምናልባት ለቅስቃሴው ቀረብ ብለዋል አቶ ብርሃነ። አዲስ አበባ ነው ያሉትና አርሶን እናስቀድም። እሺ፣ አመሰግናለሁ። በአሁኑ ጊዜ የተደረገው ነገር በመንግስት በኩል ህግ የማስከበር ስርዓት ነው ብሎ በወሰዳቸው እርምጃዎች እና በሌላ በኩል ደግሞ በህዋህት አመራሮች በመከላከያ ጦሩ ላይ በወሰዱት እርምጃ ምክንያት አጠቃላይ የኢትዮጵያ ህዝብ ስሜት ተቀስቅሶ ለመንግስት ሙሉ በሙሉ ድጋፉን ሰሩ። መንግስትም እርምጃዎች ወስዶ እርምጃውም የህወሀት መቀመጫ የነበረውን መቀሌ እስከ ማስለቀቅ ድረስ መድረሱን ነው የተመለከት ነው። ከመጀመሪያው እንደሚታየው በመቀሌ በኩል የቲፒኤልኤፍ አመራሮች በጣም ጠንካራ የሆነ የጦርነት ዝግጅት ያደረጉ እንደነበርና አይበገሬ አቋም እንዳላቸው ነበረ ነገሩ የነበረው። ይሄም ደግሞ በርካታ ሰዎችን የሚያሳስብ ነበረ። ምክንያቱም ከፍተኛ የሆነ እልቂት አለበለዚያም ደግሞ ረዥም የሆነ ችግር ይፈጠራል የሚል ፍርሃት ነው የነበረው። እንደሳሰበው እርቶ ሞተ ማለት አይደለም፣ ግን በቀላሉ የመከላከያ ኃይሉ መቀሌን ሊቆጣጠር የሚችልበት ደረጃ ላይ ደርሷል። እንግዲህ ይሄ ማለት መቀሌን ተቆጣጠረ ማለት ህወሀት ወደመ ማለት አይደለም፣ ወይም ጠፋ ማለት አይደለም። ስለዚህ በአካባቢው እና አልፎ አልፎ ደግሞ በተለይ እስከ ተወሰነ ጊዜ ድረስ እንደዚህ አይነት ግጭቶች ሊፈጠሩ ይችላሉ ብዬ አምናለሁ። ይሄ ማለት አብዛኛው የትግራይ ክልል ወደ መረጋጋት እና ወደ ሰላም ሊመጣ አይችልም ማለት አይደለም። ብዙም የሚያስፈራ አይደለም፣ ነገር ግን የሚጠበቅ ነገር ነው ብዬ እገምታለሁ። መልካም ተከታይ ነጥቦችን እናነሳለን። አቶ ይልማ በቅድሚያ ግን ለዚሁ ለቀደመ ጥያቄ የእርስዎን አስተያየት እናስከተል። እሺ፣ አመሰግናለሁ። በመሰረቱ ማንም አገር ቢሆን ጦርን አይሻም። ጦር አስከፊ ገጽታዎች አሉት። ሞት አለ፣ መፈናቀል አለ፣ የኢኮኖሚ ጥቀት አለ። እስከ ቤተሰብ ደረጃ ድረስ ጉዳት የሚያመጣ ስለሆነ ማንም ወደ ጦርነት መሄዱ የሚፈልግ በኢትዮጵያ ሁኔታ አሁን ያለውን የሰሞኑን ስናይ ዶክተር አብይ ይህ እንዳይሆን ከሁለት ዓመት በላይ ብዙ ጥረት አድርጓል ከቲፒኤልፍ አመራሮች ጋር ዶክተር ደብረጽዮን ጋር ለኢትዮጵያ የሚበጅ ወደ ጦርነት የማይመራን ወደ ስምምነት የሚያደርሰን እባካችሁ እያለ በሽምግልና በሁሉ እና እንዲያውም የኢትዮጵያ ህዝብ ይሄ ሰው ጠቅላይ ሚኒስትሩ ከልክ ያለፈ ትዕግስት ነው እና ይሄ ደግሞ ለነሱ እንዲደራጁ ለነሱ የጉልበተኝነት ስሜት እንዲኖራቸው ምክንያት ሆኗል እያለ ሰው በጣም ቅሬታ ላይ ደርሶ ነበር። ትዕግስት ጥሩ ነው፣ ከአንድ መሪ የሚጠበቅ ነገር ነው። እንደዚያም ሆኖ ግን የመጨረሻዋን መስመር ሲያልፉ ዶክተር አብይ ምንም አማራጭ አልነበረው። የሀገርን ህልውና ማስከበር አንዱ ቃል ኪዳን የገባበት ባህል ላይ የፈጸሙበት ነገር ስለሆነ ማንም መንግስት እንደሚያደርገው ያንን እርምጃ ወስዷል እና የጦርነት ሁኔታው ባይኖር ባይከሰት ኑሮ ግን ምንኛ ደስ ባለ ነበር። ግን ሆኗል እና ከዚህ በኋላ ያለው ሁኔታ ምንድን ነው ነው የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ እድሜ የለው። በጦርነት ሀገር አይረጋጋም እና ህግን የማስከበር ጥፋተኞችን በህግ የመጠየቅ ሁኔታ እንደተጠበቀ ሆኖ የአሁኑ አካሄዳችን በትግራይ ውስጥ ብቻ ሳይሆን ይህንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ የመግባባት መንገዶች እንዲከፈቱ የማድረግ ነው ጦርነቱ ሆኗል ጉዳት ደርሷል ጥፋት ሆኗል ወታደርን ከዓመት እስከ ዓመት እዛ አቆይተህ እያንዳንዱ መንደር ማስጠበቅ አይቻልም። ቅድምቱ ብርሃንም እንዳለው ይሄ ማለት ተሸነፈ ማለት ልባት የትግራይ ክልል ጠቅላላ ሰላም ይሆናል ማለት አይደለም። ግን ደግሞ አሁንም የንግግሩ መንፈስ አሁንም በጋራ ችግሮችን መፍታት በትግራይ ህዝብ ውስጥ ደግሞ ለአርባ አመት ቢያንስ የሆነ የፕሮፓጋንዳ ጥረቶች የተደረጉበት ህዝብ ነው። የተመረዘ ነው አንዳንዱ አእምሮ ከህፃንነት ጀምሮ ያለ እና ህዝቡን ከፓርቲው በመለየት ፓርቲው ለህዝቡ ምንም እንዳልጠቀመ የማሳመን የማስረዳት ስራ ወደ ጋራ መፍትሄ የሚፈልግ መንገድ ይሆናል። የጦርነቱ ፌዝ ባያልቅም፣ በጣም ተገቢ የሆነ ደረጃ ላይ የሚጠበቅ ደረጃ ላይ ደርሷል። በአጭር ጊዜ ያ አንድ ወቆጥ አለመጠናቀቁን መሰረት እናድርግና የሳምንቱ መግቢያ ላይ ጠቅላይ ሚኒስትሩ ያደረጉትንም ንግግር፣ በህብረተሰቡ ዘንድ ያለውንም መንፈስ፣ ሌሎች ተጓዳኝ ጭብጦች እናነሳለን። በዝዝር እስኪ በዓለም አቀፍ ደረጃ ያለውን እይታ ለመመርመር እንሞክር። ዘመቻውን ማብቃት ጠቅላይ ሚኒስትሩ የተናገሩበትን ተከትሎ በህዝቡ ዘንድ የተፈጠረው ስሜት ወይም ያለው ሀሳብ እና በጠቅላይ ሚኒስትሩ የተገለጸውን ሌሎች በተለያዩ ደረጃዎች እየወሰዱ ስላሏቸው እርምጃዎች የገለጹትና በዓለም አቀፍ የመገናኛ ብዙሀን ነገረውን ሁኔታ ላይ ያለው አስተያየት፣ በዛሬ ዕለት የወጣውን የብሉምበርግ ዜና፣ ቀደም ሲል በቢቢሲ የወጣውን፣ በሮይተርስ የተገለጹት በኢትዮጵያ መንግስትና በህዝቡ ዘንድ ያለው አስተሳሰብ ልዩነት ለምን ይህን ያህል የሰፋ ሆነ? እናንተ እስከተረዳችሁ ድረስ ምንድን ነው ለዚህ መንስኤው? በእርግጥ እውነተኛው መረጃ በእነኚህ መገናኛ ብዙሀን የሚነገረው ነው ወይስ ሌላ ምክንያት ይኖር ይሆን? አቶ ብርሃነ፣ ከኢትዮጵያ ውጭ ያሉ የሶስተኛ ወገኖች ይህንን ጉዳይ የሚያዩበት እና አሁንም ደግሞ የሚገልጹበት ነገር ብዙም የሚያስገርም አይመስለኝም። በጣም ኮንቬንሽናል የሆነ አካሄድ ነው እየሄዱ ያሉት። በአፍሪካ በእነሱ ግን ዘራዊ ማለት ነው ራሱን ለማስተዳደር ለመቆጣጠር የማይችል ሁሌም በእነሱ ምክርና እርዳታ የሚንቀሳቀስ ህብረተሰብ ነው፣ መንግስታቱ የሚሆን ህዝቡ የሚሆን እንደዛ ነው ብለው ነው የሚያምኑት። ሁሌም መፍትሄው ከነሱ ጋር እንደሚመጣ የችግሮች ሁሉ መፍትሄ ሁሉም ነገር እነሱ ላይ ዲፔንድ እንደምናደርግ ነው የሚያስቡት። ታስተውሉ እንደሆነ በኢትዮጵያና በኤርትራ መካከል የነበረው ያለመግባባት ለማስወገድ ከፍተኛ ጥረት አድርገዋል። ጥረት ማድረጋቸው ብቻ ሳይሆን በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ይህንን ጥረታቸውን በበለጠ በከፍተኛ ደረጃ በማካሄድ ኢትዮጵያና ኤርትራን ለማስታረቅ እጅግ በጣም ጓጉተው እንደነበረ በተለያዩ መንገዶች ይታያሉ። ኢንፋክት እንደውም ከፍተኛ የሆኑ በአፍሪካ ጉዳይ ላይ የሚሰሩ አማካሪ ድርጅቶች ሁሉ የብዙ ሚሊዮን ብር ፕሮጀክቶች ቀርጸው እንዴት ኢትዮጵያና ኤርትራን እንደሚያሸማግሉ እየተዘጋጁ ባሉበት ጊዜ ነው ኮንቬንሽናል ባልሆነ መንገድ በቀጥታ ሁለቱ መንግስታት ወደ ስምምነት የሄዱት። ይሄ የሚያሳየን ምንድን ነው? አሁን ኢትዮጵያ ውስጥ እየተካሄደ ያለው ነገር ቢዝነስ አዝ ዩዥዋል ያለመሆኑን፣ ወይም ደግሞ ከዚህ በፊት የሚታየው አይነት ያለመሆኑን፣ ኢትዮጵያ ውስጥ ያለውም ችግር ደግሞ ሌሎቹ እንደሚያስቡት ሌሎች ሀገር ያለ ችግር አይነት ያለመሆኑን፣ በብሔር እና ብሔረሰቦች መካከል ያለ ግጭት ወይም ደግሞ የመንግስት አወቃቀር አደረጃጀት፣ የህዝብ ንቃተ ህሊና የመሳሰሉት ነገሮች ወደ ሲሪያ አይነት ችግር እነዚህ የተመሰቃቀሉ አገሮች ችግር ውስጥ የሚያስገባ ይሆናል ብለው ነው የሚያስቡት። ይሄ እንግዲህ ኮንቬንሽናል ቲንኪንግ ነው። ነገር ግን ኢትዮጵያ ውስጥ ያለው ነገር የተለየ ነው። ባለፉት አመታት ውስጥ የህዝቡ ንቃተ ህሊና ከዛም አልፎ አመታት የዳበረ በህዝቡ መካከል ያለ ግንኙነት እነሱ ባሰቡት አይነት መንገድ የሚሄድ አይደለም። ስለዚህ እነሱ የሚወስዱት በአብዛኛው እኛ ዜና የሚያገኙባቸው መንገዶች ለነሱ ከቀረቧቸው እና ከሚገምጡት በመነሳት እንጂ በቀጥታ መሬት ላይ ያለውን ጉዳዩ የሚመለከተውን የቀጥታ ህዝብ የሚመለከት አይደለም። ሁለተኛ ደግሞ እነሱ ሁሌም ወገንተኛ ይሆናሉ። ከራሳቸው ጥቅም አንጻር የሚይዙት ወገን ይኖራል እና የኢትዮጵያ መንግስት አካሄድ ባይጥማቸው ብዙም አያስደንቅም። ባለፈው ታስታውስ እንደሆነ ፕሬዚደንት ትራምፕ ኢትዮጵያንና ግብፅን ለማሸናገል በሞከሩበት ጊዜ ምን ያህል ኢትዮጵያ ላይ ንቀት እንደነበራቸው እና ሁሉንም ነገር በገንዘብና በኃይላቸው ሊያስፈጽሙ እንደሚችሉ አይነት ስሜት ነው ይዘው የሄዱት። የሌሎችም የአውሮፓ መንግስታትም ይሁን የተባበሩት አረብ መንግስታት የተለያዩ ኤጀንሲም ይሁን መንግስታት እንደዛ አይነት ስሜት ነው ያላቸው። ግን የሚዘነጓቸው ነገሮች ኢትዮጵያውያን በጣም ረዥም ታሪክ ያላቸው ለየት ያለ የእርስ በርስ የህዝብ ግንኙነት ያላቸው መሆኑን አይገነዘቡትም። ስለዚህ ነው ወደ ተሳሳተ የሚሄዱት። ሁለተኛው ነገር ደግሞ ምንድን ነው? ኢትዮጵያን በነሱ ውሳኔ፣ እነሱ በሚፈልጉት መንገድ ለማስኬድ የሚችሉ ይመስላቸዋል። በኢትዮጵያ ላይ ተጽዕኖ መጥት የሚችሉ ይመስላቸዋል። በገንዘብን የሚሆን በፖለቲካ የሚሆን በሌላ ኢትዮጵያ ያለችበት ሁኔታ ግን ከዛ ውጭ ነው። እስከሚገባኝ ድረስ አሁን ያለው የኢትዮጵያ ህዝብ ስነ ልቡና ሚሆን የኢትዮጵያ መንግስት እና የህዝብ ግፊት ራሱ በመንግስት ላይ የሚያሳድረው የህዝብ ግፊት ተደራርበው ኢትዮጵያን በነፃ የምታስብና ኢትዮጵያን በፈለጉት አይነት መንገድ ብቻ የሚሄዱ እንጂ በነሱ ተጽዕኖ ምንም አይነት ነገር ሊፈጠር እንደማይችል ካለመገንዘባቸው የመነጨ ነው የሚመስለኝ። በአመዛኙ ዓለም አቀፉ ማህበረሰብ ተቋማት አገሮች የሚመለከቱበትን ሁኔታ የመገናኛ ብዙሃንም ምንጭ የሚያደርግ የመገናኛ ብዙሃኑ ለየትኛውም ወገን ወገንተኛ መሆን እንደማይጠበቅበት ነጻና ገለልተኛ ዘጋቢ ትክክለኛ የምንጭ ነገር ወሳኝ ነው እና በአንድ በኩል የኢትዮጵያ መንግስት ይህንን ወታደራዊ እርምጃ በሚያካሄድበት ጊዜ በአካባቢው መገናኛ መስመሮች መቋረጣቸው ኢንተርኔት ተደጋግሞ እንደሚገለጸው ጸጥታ ከቦታው መረጃ ማግኘት አልቻልም የሚል ነው፣ በመገናኛ ብዙሃን የሚገለጸው። በተጨማሪም በስፍራው ለመሄድ በቦታው ተገኝቶ ለመዘገብ አስቸጋሪ ሊያደርገው ይችላል። ከዚህ አንጻር የዛሬውን የብሉምበርግን ዘገባ ጨምሮ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካሉበት የሚሰጧቸው መረጃዎች ናቸው። አልፎ አልፎ እንደ ምንጭ ነው የሚቀርቡት። በአብዛኛው ለሮይተርስ ነው። ቃል አቀባያቸው አቶ ጌታቸው ረዳም የተናገሩት በትናንትና ምሽት ብነት ወጥቷል። አሁንም ሁለት ወገኖችን ለሚመለከቱ ግራናቄ ለሚያዩ በእርግጥ እውነቱ ምንድን ነው? የኢትዮጵያ መንግስት ከተባበሩት መንግስታት የስደተኞች ጉዳይ ጽሕፈት ቤት ጋር ስምምነት መፈራ ገልጸዋል። ዩኤንኤችሲአር በትግራይ ተፈናቃዮችን እና የሚገኙ ኤርትራውያን በዚህ በግጭቱ ለተጠመዱ እና አስፈላጊ እርዳታ ማግኘት ተችሏል። በችግር ውስጥ ለሚገኙ ወገኖች እርዳታ ለመስጠት መዘጋት በችግር አካባቢው ለአምስት ሺህ ሰዎች ንጹህ ውሃ፣ አልሚ ምግቦች፣ አልባሳት እና ሌሎች አስፈላጊ ቁሳቁሶች ማከፋፈሉን ለአሜሪካ ድምፅ ግልጽ አድርገዋል። እነኚህ ሁሉ በሚሰሙ ምንድን ነው ይህን ሁኔታ የፈጠረው? አቶ ብርሃነ ባሉት ላይ አቶ ብርሃነ ያነሳቸው ነጥቦች እንደተጠበቁ ሆነው ነው እኔ ይሄንን ርዕስ በሚመለከት የሚያሳስቡኝ የሚያሳዝኑኝም ሁኔታዎች አሉ። አንደኛ የውጭው ዓለም ታላላቅ ሀገሮች፣ አውሮፓ፣ አሜሪካ ኢትዮጵያን እንደ ጠላት ያሉ የሚለው አመለካከት እየተጠቃን ነው ወገን ተኝነት እየታየብን ነው የሚለው ነገር ከልክ በላይ እየተዛባ ሆኖ ማገኝ። ምክንያቱም ማንም አገር አሜሪካ ይሁን የአውሮፓ ሀገሮች ይሁኑ ከጥቅማቸው አንፃር ነው ወዳጅነትንም ማግለልንም የሚያዩት። በዚህ በዲፕሎማሲው በኩል የሚደረጉ ጥረቶች ከሌሎች አገሮች ጋር ካለኝም ልምድ ከፍተኛ ልምድ አንፃር ሳየው የኛ የዲፕሎማሲ ስራ ቀሰስተኛ ነው፣ አይናፋር ነው፣ አግሬሲቭ አደለ። እንደ ግብፅ አይነት አገሮች ያላቸውን የዲፕሎማቲክ ስታፍ ብታዩ በእውቀት የተካኑ ብቻ ሳይሆን በአፍ ጭምር ሶሻላይዝ በማድረግ ጭምር የዲፕሎማቲክ ፋንክሽንስ ባሉበት ሄደው ወዳጅ በመግዛት ጭምር እንደዚህ ነው የሚሰራው። ራሳችንን እንደ ተጠቃሚ የምቀሰረው ነገር በጣም የተዛባ ይመስላል። ሁለተኛው ነገር ደግሞ በዲፕሎማሲው በኩል ከምናደርገው ደካማ እንቅስቃሴ ባሻገር የማየው ምንድን ነው፣ እነዚህ የሚዲያ አውትሌቶች ለምንድን ነው የኢትዮጵያን ትክክለኛ ሁኔታ የማያንጸባረቁት ስንል ደግሞ ናሬቲቡን አሳልፈን ሰጥተናል። የፖለቲካው ሂደት በየትኛው ገጹ መታየት ያለበት እንደሆነ የምንሰራው ስራ በቂ እና ብቃት ያለው መሆን አለበት። ሌላው ከኛ የተሻለ ሰርቶ በአባይ ጉዳይ ላይ ይሁን አሁን ባለው ኮንፍሊክት ላይ ይሁን የበለጠ ተሰሚነት አድኝቶ ከሆነ ናሬቲቩ ለሌሎቹ ሚዲያ አውትሌቶች፣ ሌሎች ሀገሮች የተሻለ ሆኖ ከተያዩ እኛን ራሳችንን መመርመር አለበት። እኛ በቂ ስራ እየሰራን ነው ወይ በክስ ኢንፎርሜሽን ፕሮቫይድ እያደረግን ወይ፣ በንቃት ናሬቲቭን ለመቆጣጠር ሙከራ እያደረግን ነው? ሌላው ማንም አገር ተደማጭነት ይኖረው ዘንድ ተወዳጅነት ይኖረው ዘንድ ብቻውን የሚያደርገው እንቅስቃሴ ብቃት የለው። በፕሮፌሽናሎች የተቀረጸ የፐብሊክ እና የፐብሊክ ሪሌሽንስ ስትራቴጂ ሊኖር ይገባል። ለዚህ የምናወጣው ወጪ በቀላሉ መታየት የለበትም። የሚፈለገውን አውጥተን ሪተርኑ በጣም ከፍተኛ ስለሆነ ወደ ከፍተኛ ደረጃ ላይ ወደ ከፍተኛ የመሰላል እርከን ላይ ስለሚያመጣን በዚህ ላይ የምንቆጥበው እንኳን ገንዘብ መኖር የለበትም። ሪተሩ ብዙ ነው። እኛ ካላደረግን ሌላው መንግስት ካደረገ፣ ኦፍኮርስ የዛኛው መንግስት አቋም፣ የዛኛው መንግስት ጽናት የበለጠ ተሰሚነት ይኖረዋል። ሶስተኛው ደግሞ አንድ ሌላ የመጨረሻ ማንሳት የምፈልገው ባለም አቀፍ ጦርነቶች ወይም ውዝግቦች ውስጥ ትልቅና ትንሽ ከተጋጩ የሰው ልጅ ስሜቱ ትንሹ የተጠቃ ይመስለዋል። ወደ ትንሹ የማድላት እንደ ዳዊትና እንደ ጎልያድ ልናየ ሆነ ይችላል እና ዳዊት የተጠቃ ዳዊት የተነጠቀ እንደዛ ነው የሚያዩት እነሱ። ስለዚህ ይህንን ሁሉ ሳቢያችን ውስጥ አስገብተን በዚህ ረገድ ለምን አልተሰማንም የሚለው ትተን እንድንሰማ ምን እናድርግ የትኛውን ውጭ የትኛውን ኃይል እንመድ በሚለው ላይ ባትኮሪ አለብን ይመስለኛል። አመሰግናለሁ። መልካም፣ ከእርስዎ ጋር ልቆይና አቶ ይልማ በጭብቅ ደረጃ ሁለታችሁም በሰጣችሁት አስተያየት ውስጥ ምክንያቶቹ ይለያዩ እንጂ መገናኛ ብዙኃኑ የተዛባ ዘገባ ይዘግባሉ፣ ዓለም አቀፉ ማህበረሰብ ዘንድም ትክክለኛ እውነታ የላቸውም በሚለው የምትስማሙ ይመስላል ምክንያቱም ከውጭ ሆነን ለምንመለከተው ሁለት የተለያዩ ስርክቶች ናቸው እየተሰሙ ያሉትና የግጭቱ መንስኤም ሆነ ሂደቱን ኋላም መሆን የተደረሰበትን አስመልክቶ በኢትዮጵያ መንግስት የሚሰማውና በእነኚህ መገናኛ ብዙሃንም ሆነ ዲፕሎማሲያዊ ግጭት በሚያደርጉት ዓለም አቀፍ ማህበረሰቡ ዘንድ የተለየ መሆኑን ነው። ለውይይት ያቀረብ ነው እና ያን በእርግጥ የተዛባ ነው የሚለው ድምዳሜ ያላችሁ እርስዎ እንዳሉት ምክንያቶቹ ሌላም ቢሆኑ በቅሬታ የሚገለጹና እኛ ላይ የተነጣጠረ ነው የሚለው ሐሳብ፣ ከሚፈልገው በላይ የተወሰደ ነው ያሉትን እንዳለ ይዘን፣ ነገር ግን የተዛባ ነው የሚለው ላይ የሚስማሙ ይመስል የተዛባ ለመሆኑ ምንም ጥርጥር የለውም። ለምሳሌ የቢቢሲ ፍራንስ 24 ፍራንስ 24 የቀረበውን እና እነዚህና እነዚህ የመሳሰሉቶች ስናይ የኢትዮጵያ ኅብረተሰብ ውጭ ያለውም ውስጥ ያለውም ከፍተኛ ዘመቻ አድርጎባቸው እንደ ይቅርታ የመጠየቅ እንደገና ደግሞ ሌላውን ትክክለኛውን ገጽታ የማሳየት እያሳዩ ነው፣ እየተለወጡ የመንግስትን እንትኖች ፌስ ቫሊዩም ባይሆን ካለው ተጨባጭ ሁኔታ ተነስተው የማረም የማስተካከል እርምጃ እየወሰዱ ይሄ የሆነው ፕሬሸር ስላደረግንባቸው ነው። የሚደርሳቸው ኢሜይል የሚደርሳቸው በትዊተር በሌሎች ማህበራዊ ሚዲያዎች ላይ የሚደርሳቸውን ትን የእነሱንም ራሳቸውን ተአማኒነታቸውን ጥያቄዎች ስላስገባቸው ይታረማሉ ይስተካከላሉ ነው። አቶ ብርሃን፣ አቶ ልማ ባቀረቡት ላይ የሚያክሉት ካለ። አይ ትንክ አቶ ልማ ጥሩ አድርጎ አቅርቦታል። ቢ ትንሽ ማከል ቢያስፈልግ ምንድን ነው፣ በአሁኑ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ምን መልክ እንዳለው፣ በህዝብና በመንግስት መካከል ያለው ግንኙነት ምን እንደሆነ ብዙ በደንብ የተገነዘቡ አይመስለኝም። ሁለተኛ ከሚያገኙት ኢንፎርሜሽን በመነሳት የኢትዮጵያ መንግስትና የኢትዮጵያ ህዝብ የትግራይ ህዝብ ጠላት አድርገው የመገመትና እርዳታ እስከ መከልከል ድረስ እንደሚካሄድ ከዛም አልፎ ሌሎች የሰብአዊነት ገፈፋዎች የሪቬንጅ አካሄዶች እንደሚሄድ አድርገው ሊገምቱ ይችላሉ ብዬ አስባለሁ። እና ትልቁ ቁም ነገሩ ምንድን ነው? የተወሰኑ የጥቂት ግለሰቦችና ቡድን ጉዳይ መሆኑን የኢትዮጵያ መንግስትም የሆኑ የኢትዮጵያ ህዝብ ለትግራይ ህዝብ ምንም አይነት ጥላቻ የሌለው መሆኑን ማስገንዘብ ነው ትልቁ ነገር የሚመስለኝ። ሁለተኛው ደግሞ ሌላው ግራንድ የሚሰራው ስራ ነው። ግራንድ መንግስት ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራ እና በትግራይ አካባቢ ባለው በአፋርና በትግራይ መካከል አካባቢ ባለው ሁኔታ ተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓርንት በሆነ መልክ ማሳየት ከቻለ ኢቨን የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ የሚያዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። ቅድም እንዳልኩ የቴሌኮሙኒኬሽን ችግር ስላለ ሊሆን ይችላል። ግን መንግስት አቅም ያለው ይመስለኛል፣ ይሄንን አልፎ ፊዚካሊ ሰዎቹን አምጥቶ ቦታው ላይ ወስዶ ማሳየት የሚችል አለበለዚያም ደግሞ ባሏቸው ሬፕሬዘንታቲቭስ አማካኝነት ጉዳዮችን እንዲያዩ ማድረግ ይሄ በርቀት የኢትዮጵያን መንግስትም ይሁን ህዝብም ይሁን ስም ለማጥፋት የሚደረገውን ሂደት ሁሉ የሚቆርጥ ይመስለኛል እና በዚህ አይነት ትልቁ ነገር በተግባር ማሳየት መቻሉ እና ያንን ተግባር ደግሞ ትራንስፓረንት ማድረጉ ችግሩን ሁሉ የሚቀልፈው ይመስለኛል። መልካም። ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ጠለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችሁን አስተያየት እንድሰጡ የጋበዝ ናችሁ እና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳነው የህወሀት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉት። አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ ምኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ ቀደም ብዬ እንደገለጽኩት፣ በህወሀት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን? አድማጮች ውይይቱ አልተቋጨም። ለአሁኑ አሉላንና እንግዶቹን እናመሰግናለን። ሙሉ ውይይታቸውን በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን።